የመን በጦርነት አበሳዋን እያየች ነው። ጦርነቱ ዜጎቿንና ስደተኞችን መፈናፈኛ ያሳጥቷቸዋል። በዚህ የሳውዲ መራሹ የአየር ድብደባ በዚያ የታጣቂዎች እስራት፣ ወዲህ ደግሞ የኮሌራ ወረርሽኝ ሰቅዞ ይዟቸዋል። በየመን የሚገኙቱ እንዲህ በተጨነቁበት ወቅት በመቶዎች የሚቆጠሩ ኢትዮጵያውያን አሁንም የአደን ባህርን እያቋረጡ ወደ ሀገሪቱ መግባታቸውን አላቋረጡም። አደጋ የበዛበት ጉዟቸው የብዙዎችን ትኩረት የሚስበው ግን እንደ ትላንቱና እንደ ዛሬው በመቶዎች የሚቆጠሩ ሞት አፋፍ መድረሳቸው በአስ ሲልም ህይወታቸውን ማጣታቸው ሲወራ ነው። እንደ ዓለም አቀፉ የፍልሰተኞች ድርጅት አዮኤም ትላንትናና ዛሬ ብቻ 300 ገደማ ስደተኞች ወደ የመን ለመሻገር ሲሞክሩ በሕገ ወጥ አዘዋዋሪዎች ሆን ተብለው ወደ ባህር ተጥለዋል። እስካሁን ባለው መረጃ መሰረት በሁለት ቀናት ብቻ 35 ስደተኞች ሕይወታቸውን አጥተዋል። 50 የሚሆኑት ደግሞ ደብዛቸው ጠፍቷል። በየመን የአዮኤም ቅርንጫፍ ጽሕፈት ቤት የሚዲያና ኮሚዩኒኬሽን ባለሙያ ሳባ ማልሜ ወደ ባህር ስለተጣሉት ስደተኞች ለዶይቼ በለ ተናግረዋል። መቶ ስልሳ ናቸው። አብዛኞቹ ከ90 እስከ 95 በመቶ ማለት ይቻላል ኢትዮጵያውያን ናቸው። አሁንም መረጃዎችን እያጠናቀርን ቢሆንም እስካሁን ባለው ያረጋገጥኩት ስድስት መሞታቸውን ነው። በባህሩ ተጠርገው የተወሰዱት አስክሬኖች እየመጡ ስለሆነ አሁንም እየፈለግን ነው። የሟቾቹን ማንነት ለማረጋገጥ አስቸጋሪ ነው። ስደተኞች ምንም አይነት መታወቂያ አይዙም፣ አብሯቸውም ዘመድ የለም። አይኦኤም ዛሬ ባወጣው መግለጫ ወደ ባህር የተወረወሩ ስደተኞቹን ቁጥር 180 ድርሶት ነበር። ቁጥሮቹን የሚያገኙት በህይወት ከተረፉት ስደተኞች መሆኑን የሚናገሩት ማልሜ ሙሉ መረጃው እስኪጠናቀር ድረስ የቁጥር መዋዠቅ እንደሚያጋጥም ተናግረዋል። ድርጅታቸው ስደተኞች ትላንትም ተመሳሳይ አደጋ እንደደረሰባቸው ማስታወቁን አስመልክቶ ለተጠየቁት ደግሞ ተከታዩ ምላሽ ሰጥተዋል። ትላንትና ወደ 120 ገደማ ይሆናሉ። ይህ የሆነው በምሽት ነው። 29 መሞታቸው ተረጋግጧል። 27ቱ በህይወት ተርፈዋል። በአይኦኤም በኩልም እገዛ ተደርጎላቸዋል። የሞቱትን ከቀበሩ በኋላ የተወሰኑት አካባቢውን ለቀዋል። ስለ ሌሎቹ አናውቅም። ምናልባትም አሁንም በባህር ውስጥ ይሆናሉ። ድርጅቱ ካነጋገራቸው ውስጥ ሩብ ያህሉ ሶማሊያውያን፣ ቀሪዎቹ ደግሞ ኢትዮጵያውያን መሆናቸውን ማልሜ ይናገራሉ። እስካሁን የሟቾቹን ዜግነት ለማረጋገጥ ግን አለመቻላቸውን ገልጸዋል። ትላንት ከባህር የተገኙት ስደተኞች አማካይ ዕድሜ 16 እንደሆነ አይኦኤም በመግለጫው አትቷል። ማልሜም አብዛኞቹ በጣም ወጣቶች መሆናቸውን ለዶይቼ ቬለ አረጋግጠዋል። በዚህ ዓመት ወደ የመን ከተሰደዱት ውስጥ የታዳጊዎች ቁጥር ላቅ ያለ ነው። ድርጅቱ ባወጣው መረጃ መሰረት ካለፈው ጥር ወዲህ ወደ የመን ከገቡ 55 ሺህ ስደተኞች መካከል 33 ሺህ ገደማው ዕድሜያቸው ከ18 ዓመት በታች የሆነ ኢትዮጵያውያንና ሱማሊያውያን ናቸው። ከእነዚህ ውስጥ አንድ ሦስተኛው ሴቶች መሆናቸውን ድርጅቱ አመልክቷል። ወቅቱ በህንዱ ውቅያኖስ ላይ ከፍተኛ ንፋስ የሚነፍስበት በመሆኑ የጀልባ ጉዞ አደጋን ያዘለ እንደሆነ ገልጿል። በየመን ካለው ችግር ባሻገር ሳውዲ አረቢያ ስደተኞችን በምታስወጣበት በዚህ ወቅት የስደተኞች ፍልሰት አለመገታቱ አጠያይቋል። ኢትዮጵያውያን አደጋውን እያዩ ስደትን የመረጡበትን መሠረታዊ ችግር በተመለከተ የዶይቸ ቬለ የፌስቡክ ተከታታዮች ሀሳባቸውን አጋርተዋል። በፍቅሩ ሰው ገዳይ የተባሉ ተከታታይ እዚህ ሆኖ ምን ይሰራ? መንግሥት ሥራ ከመፍጠር ይልቅ ስራ የፈጠሩትን በግብር ማጨናነቁን ተያይዞታል ብለዋል። ሳራ አማን የተባሉ የፌስቡክ ተጠቃሚ ኢትዮጵያ ከራሷ ወጣቶች ይልቅ ለጎረቤት ሀገራት በጣም መልካም ናት። ለምሳሌ ብንወስድ የኤርትራና የደቡብ ሱዳን ስደተኛ ወጣቶች የነፃ ማለትም ከውጪ መጋራት ነፃ የሆነ የከፍተኛ ትምህርት ይሰጣቸዋል ሲቀጥል ከኛው በሚሰበሰብ ግብር ለኤርትራ ተወላጅ ወጣቶች በማህበር ተደራጅተው ስራ እንዲሰሩ የገንዘብ ድጋፍ ተደርጎላቸው በአንዳንድ አካባቢዎች ስራ ላይ ናቸው። ለእኛ ያልሆነች ለጎረቤት ሀገር የተመቸች ሀገር ላይ ስላለን ነው። በጦር ወደ ወደቀች ሀገር ሳይቀር የሚሄዱት ሲሉ አስተያየታቸውን ሰጥተዋል። ሀብታሙ ለማ በበኩላቸው ደላላ በፊታቸው ስላለው አስከፊው የበረሃ ጉዞ ሳይሆን በጣም በተደላደለ ቦታ ጥሩ ስራ ሰርተው በጥቂት ዓመታት ዶላር አፍሰው ራሳቸውንና ቤተሰባቸውን እንደሚለውጡ ነው ተስፋ የሚሰጣቸው። የመላይ ያለውን የሰው እልቂትና ረሃብ የሚያውቁ አይመስለኝም ብለዋል።